ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢኮኖሚው ዋናው አንቀሳቃሽ የፕራይቬት ሴክተሩ የግል የገበያ ሴክተሩ መሆኑን ማመን መቻል አለበት እኛ ያለን ልማታዊ መንግስት ነው እና ሁሉንም ነገር መቆጣጠር አለብን የሚል አመለካከት ተይዞ ገበያ መራሽ ኢኮኖሚ ልማት ማምጣት አይቻልም። እና አሁን ከውጭ የሚመጣው ለዚች ሀገር ምንም የሚጠቅም ነገር የለም፣ በአሁኑ አያያ እርግጥ ከውጭ ካፒታልና እውቀት ያስፈልገናል፣ ግን ከውጭ የምናመጣው ነገር እስካሁን ድረስ ሠራ የሆነ ነገር ኢትዮጵያን ሊሰሩት የሚችሉት ነገር ነው። የመጀመሪያው ፕሮፌሰር አቡ ግርማ ሞገስ ሁለተኛው ደግሞ ፕሮፌሰር በፈቃዱ ደግፌ ናቸው። በልዩ የውይይት ፕሮግራማችን ከዜናው በኋላ ይቀርባሉ። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት የሳምንቱ ምርጥ የእንግሊዝኛ ዜማዎች ቅንብር የሙዚቃ ቃና በሁለተኛው አጋማሽ ይጠብቃችኋል። ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮች ከቅዳሜ ሚያዝያ 2 2010 ዓ ም ምሽት ፕሮግራማችን ጋር አስተናጋጃችሁ ሰለሞን ክፍሌ ነኝ። ንጉሡ ታምሬ ፕሮግራሙን ይመራል። አሁን ወደ ቀዳሚው የዓለም ዜና እንለፍ። መልካም ምሽት። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተነኝ ቴክኒሻኑ አልሳንቶስ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ስልጣን ከተረከቡ የመጀመሪያ የውጭ ጉዟቸውን ወደ ጅቡቲ አድርገዋል። እስክንድር ፍሬው ከአዲስ አበባ አጭር ዘገባ አለው። አሁን በዚህ ደቂቃ ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲ ፕሬዝዳንት ኢስማኤል ኦማር ጊሌ ለክብራቸው ባዘጋጁት የራት ግብዣ ላይ ናቸው። ጠቅላይ ሚኒስትሩ ጅቡቲ እንደደረሱም በእኚሁ የአገሪቱ ፕሬዝዳንት አቀባበል ተደርጎላቸዋል። እናም ጅቡቲ የአዲሱ የኢትዮጵያ ጠቅላይ ሚኒስትር የውጭ ጉብኝት መጀመሪያ ሆናለች። ለዚህ ምክንያቱ ከጅቡቲ ጋር ያለው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ትስስር መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ተናግረዋል። ማህበራዊ ያሉትን ምክንያት እንደሚከተለው ነው ያብራሩት። ኢትዮጵያና ጅቡቲ የረዥም ታሪካዊ ትስስር መኖር ብቻ ሳይሆን የጋራ ህዝቦች አሏቸው። ድንበር የተሻገረ ህዝብ አላቸው። ኢትዮጵያ ውስጥ አፋር አለ፣ ጅቡቲ ውስጥ አፋር አለ። ኢትዮጵያ ውስጥ ኢሳ አለ፣ ጅቡቲ ውስጥ ኢሳ አለ። በአንዳንድ ሁኔታ እንዲሁም የኢሳ መሪዎች ኢትዮጵያ ውስጥ እንዲኖር ድሬዳዋ ነው ያለ። እንደዚህ አይነት ጠንካራ መስተጋብር ያለው የህዝብ ለህዝብ ትስስር አለ። በአፋርም በኩል ተመሳሳይ የሆነ ግንኙነት ነው ያለው። ነው የአንድ ቤተሰብ ግንኙነት ነው። መሪዎቻቸው ለኢትዮጵያ በጣም ቅርብ ናቸው። ፕሬዚደንት ኢስማኤል ኦማር አማርኛ ቀላጥተው የሚናገሩ ኦሮምኛ በደንብ አድርገው ከመሪዎቻችን ጋር እንደ ሁለት የተለያየ አገር መሪዎች እንጂ እንደ አንድ ቤተሰብ የሚያወሩ ናቸውና፣ በይፋ ግን የሁለቱ የተናጠል ውይይት በነገ ሁለት ይካሄዳል ተብሎ ይጠበቃል። ዛሬ ገና አልተወያዩም፣ ተገናኝተው ተቀብለዋቸዋል። እንደ ተቀበሏቸው የተወሰነ ጊዜ ሀሳብ ተለዋውጠዋል። ሀሳብ የተለዋወጡት በአማርኛ ነው በኦሮምኛ ነው ወይስ የተለመደው ፕሮቶኮል ተጠብቆ ነው? አቶ መለስ የሁሉም ቅልቅል ነው ቀደም ሲል ለመግለጽ የአንድ ቤተሰብ ያህል ግንኙነት ያለን ሕዝቦች ናቸው። የጅቡቲው ፕሬዝዳንት አማርኛም ይችላሉ ኦሮምኛም ይናገራሉ ና ለፕሮቶኮል ተብሎ አልፍተውም። አማርኛም እንግሊዝኛም ሁሉም ቋንቋ የዋለበት ውይይት ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት ከጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ ጋር የሁለትዮሽ ውይይት እንደሚኖራቸው በኋላም ለሀገሪቱ ፓርላማ ንግግር እንደሚያደርጉም ቃል አቀባዩ ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁኝ፣ እስክንድር ለዘገባው። ማዕከላዊ ሶማሊያ ውስጥ በምትገኘው ጋልካዮ ከተማ ውስጥ አንድ አጥፍቶ ጠፊ ዛሬ ባደረሰው ፍንዳታ ቢያንስ አራት የሶማሌ መንግስት ወታደሮች መገደላቸውን እማኞችና ባለሥልጣናት ገለጹ። ይህ ሌሎች ስድስት ወታደሮች የቆሰሉበት አደጋ የደረሰው በከፊል ራስ ገዟ ፑንትላንድ በተያያዘው የከተማይቱ ሰሜናዊ ክፍል ውስጥ በሚገኝ ሻያ ቤት ውስጥ እንደሆነ ተገልጿል። በጥቃቱ ከተገደሉት መካከል ሁለት ከፍተኛ የጦር መኮንኖች እንደሚገኙባቸው የመንግስቱ ባለሥልጣናት አረጋግጠዋል። የከተማይቱ የጸጥታ ጥበቃ ጓዶች አዛዥ የነበሩት ኮሎኔል አብዲ ሁኩን አብዱላሂ ሙሐመድና ከሶማሊያ ጦር ከፍተኛ አዛዦች አንዱ የሆኑት ኮሎኔል አብዲካኒ አህመድ ጌይሬ እንዲሁም አንድ ሌላ የኮሎኔል ማዕረግ ያላቸው አዛዥና አንድ አጃቢ ወታደር መገደላቸው ታውቋል። አጥቂው አጥፍቶ ጠፊ የጦር አዛዦችና የመንግስቱ ባለስልጣናት ተሰብስበው ሻይ እየጠጡ ሳሉ ነው ሮጦ ገብቶ የታጠቀውን በፈንጂ የታጨቀ ሰደርያ ፈንድቶ ራሱንም መኮንኖቹንም የገደለው። የመን ዋና ከተማ ሰናአ ውስጥ እየተካሄደ ባለው በሳዑዲ አረቢያ በሚመራው የአየር ድብደባ ሁለት የታጣቂዎቹ ሁቲዎች ቡድን ሁለት መሪዎች መገደላቸው ተሰማ። በዚህ በሁቲዎቹ የአገር ግዛት ሚኒስቴር ህንፃ ላይ በተካሄደ ድብደባ አምሳ ሰው መገደሉን የሳዑዲ አረቢያ የመንግስት ቴሌቪዥን ሲዘግብ አልአረቢያ የሚባለው ሌላ ቴሌቪዥን ጣቢያ ደግሞ በጥቃቱ የተገደለው 38 ሰው መሆኑን ተናግሯል። ከሰሜን ኮሪያው ፕሬዚደንት ኪም ጆንግ ኡን ጋር ሊያደርጉት ስለታቀደው ስብሰባ ያላቸው አመለካከት አዎንታዊ መሆኑን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታወቁ። ፕሬዚደንቱ ከደቡብ ኮሪያ ፕሬዚደንት ሙንጄኢን እና ከጃፓን ጠቅላይ ሚኒስትር ሽንዞ አቤ ጋር ዛሬ ከተነጋገሩ በኋላ ባወጡት ትዊት ነው ተስፋ ሰጪ እንደሆነ የጠቆሙበትን ስብሰባ የማድረጋቸው ነገር እውን ሊሆን እንደሚችል የጠቆሙት በተለይ ከሁለቱ መሪዎች የትናንት ባድሙንጆም ከተማ ታሪካዊ ስብሰባ በኋላ ከግማሽ ምዕት ዓመት በላይ የዘለቀው የሁለቱ ኮሪያዎች የደመኛ ግንኙነትና ያልተዘጋ የጦርነት ሁኔታ ወደ ማክተሚያው ደርሷል የሚሉ የዩናይትድ ስቴትስ መንግስት ከፍተኛ ባለስልጣናት እየተሰሙ ነው። እስላማዊ መንግስት ቡድን መካከለኛው ምስራቅ ውስጥ ቢሸነፍም፣ ለደቡብ ምስራቅ እስያ አካባቢ ግን አሁንም ስጋት መሆኑን የሲንጋፖር ጠቅላይ ሚኒስትር አስታወቁ። ደቡብ ምስራቅ እስያ አሁን ሰላማዊ አካባቢ ነው፣ ነገር ግን ይህ ስጋት እያፈጠጠ ነው ብለዋል። ጠቅላይ ሚኒስትር ሊህ ሴየን ሉንግ የአካባቢያቸውን የትብብር ማኅበር ስብሰባ ዛሬ ሲከፍቱ በተለይ አካባቢው ለቴክኖሎጂ ያለው ከፍተኛ ቅርበትና ክፍትነት ስጋቱን ይበልጥ ያጠናክረዋል ሲሉ አስጠንቅቀዋል ጠቅላይ ሚኒስትሩ። ለዜና የተያዘው ሰዓት አበቃ። ከቀሪ ዝግጅቶቻችን አብራችን ቆዩ። ጤና ይስጥልኝ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ቀዳሚው የምሽቱ ቅንብር ነው የምናልፈው። የውይይት ፕሮግራም ጠቅላይ ሚኒስትር አብይ አህመድ ሥልጣን ከተረከቡ ማግስት አንስቶ ሀገሪቱን ሰቅዞ ይዟት የቆየውን ውጥረት ለማርገብ ይመስላል ወደ ተለያዩ አካባቢዎች እየተጓዙ ሕዝቡን በቀጥታ እያነጋገሩ ናቸው። ሕዝቡም አንገብጋቢ የሚላቸውን ጥያቄዎቹን ይፈታሉ በሚል ተስፋ እያቀረበላቸው ነው። እርሳቸውም ሀገሪቱ ከፍተኛ ችግሮች እንዳሏት ከማመን አልፈው አግዙኝና ተባብረን እያሉ ናቸው። ባለፈው ሳምንት ማብቂያ ላይም ተመሳሳይ በሆነ መንፈስ የሀገሪቱን የግል ባለሀብቶች በአዲስ አበባ ሸራተን ሆቴል ሰብስበው ማነጋገራቸው ይታወሳል። በዚያ መድረክ ላይ አንኳር አንኳር የተባሉ የሀገሪቱ የምጣኔ ሀብት እድገት ማነቆ የተባሉ እክሎች ከንግድና መዋለንዋይ ማኅበረሰቡ ለጠቅላይ ሚኒስትሩ ቀርበዋል። የብሔራዊ ባንክ መመሪያና ፖሊሲ፣ የውጭ ምንዛሪ እጥረት፣ ኮንትራባንድ፣ ሙስና፣ አለመረጋጋት ወይም የሰላም ችግርና ሌሎችም ተጠቅሰዋል። ጠቅላይ ሚኒስትር አብይ አሉ ለተባሉ ለአንድ ሁለቱ የሀገሪቱ ችግሮች የሰጡትን መልስ እንዲገመግሙ የምጣኔ ሀብት ምሁራንን ጋብዘናል። ችግሮቹን ለዘለቄታው ያስወግዳሉ የሚሏቸውን ሐሳቦች እንዲጠቁሙም ጠይቀናቸዋል። ከትላንቱ የቀጠለ ውይይት ነው የሚቀርበው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። የእነዚህን የምጣኔ ሀብት እድገት ማነቆች መንስኤ የሚጠቁሙንና መፍትሄውንም የሚያመላክቱን ሁለት ምሁራን፣ አንደኛው በጃፓን ቱስኩቦ ዩኒቨርሲቲ የኢኮኖሚ ረዳት ፕሮፌሰርና የድህነት ቅነሳ እንዲሁም የልማት ኢኮኖሚ ላይ በርካታ ጥናቶችን ያበረከቱ ፕሮፌሰር አቡ ግርማ ሞገስ ናቸው። ሁለተኛው አንጋፋው በአዲስ አበባ ዩኒቨርሲቲ የኢኮኖሚ ፕሮፌሰር የነበሩና ከረጅም ዓመታት በፊት ከሌሎች አርባ ከሚሆኑ የተቋሙ ፕሮፌሰሮች ጋር በኢህአደግ መንግስት ከስራቸው የተባረሩት ፕሮፌሰር በፍቃዱ ደግፌ ናቸው። ፕሮፌሰር በፍቃዱ በአሁኑ ጊዜ በአንዳንድ የአፍሪቃና የምዕራብ አገሮች ዩኒቨርሲቲዎች እንደሚያስተምሩ ገልጸውልናል። በትላንት ዝግጅታችን ዶክተር በፍቃዱ የህግ በላይነትና የሰው የበላይነት ያሏቸው ሁለት የስርዓት አይነቶች አንጻራዊ የሆኑ የምጣኔ ሀብት እድገት ሊያስከትሉ እንደሚችሉ ጠቆም አድርገው ነበርና፣ ዛሬ የአዲሱ ጠቅላይ ሚኒስትር አማካሪ ቢሆኑ ሙስናንና የመሳሰሉ የኢኮኖሚ እድገት ሳንካዎችን ለማምከን ምን የፖሊሲ አቅጣጫ ይመክራሉ የሚል ጥያቄ አቅርቤላቸዋለሁ። መሆን ያለበት አሁን ኢኮኖሚውን የምንቃኘው ከውጭ ወደ ውስጥ ነው። ኢኮኖሚ የሚታየው ባለ ሀብት የሚፈለገው ከውጭ መቶች ሀገር ውስጥ እንዲሰራ ነው። አገር ውስጥ ያሉትን ደግሞ ይሄ ማበረታታት እና ስሩ እናግዛችኋለን የሚል ነገር እስከ ዛሬ ድረስ አልነበረም። ክቡር ዶክተር አብይ ትልቁ ያመጡት ሀሳብ እንተጋገዝ፣ አብረን እንስራ፣ አብረን እችን ሀገር ከችግር እናውጣት የሚለው ባለፉት ሆልሞት ሰላሳ አመታት የመጀመሪያ ጊዜ ስንሰማን እንደዚህ አይነት እና ከውጭ የሚመጣው ለዚች ሀገር ምንም የሚጠቅም ነገር የለም። በአሁኑ አያያ እርግጥ ከውጭ ካፒታልና እውቀት ያስፈልገናል፣ ግን ከውጭ የምናመጣው ነገር እስካሁን ድረስ ተራ የሆነ ነገር ኢትዮጵያ ሊሰሩት የሚችሉት ነገር ነው። በግብርና በኩል ያየነው እንደሆነ ለሀገር ውስጥ የሚሆን ምግብን እና የሚያመርቱትን አካባቢዎች መቅለን ስናበቃ ለአበባ ሰጥ ናቸው። በየአካባቢው ያሉትን ደግሞ በመስኖ እርሻ በደንብ ሊለሙ የሚችሉ ቀደም ሲል መሰረት ልማታቸው የተዘጋጀላቸው ለምሳሌ በጋምቤላ በኪዮ ሶማሌ አካባቢ ያሉትን አሁን ወደ ለውጭ ነው የሚሰጧቸው። አሁን በቅርብ ጊዜ ወደ አስር ሺህ ሄክታር የሚሆን ለሳውዲ አረቢያ አልፋ አልፋ ለማምረት ስምምነት ላይ እየተደረሰ ነው የሚል ዜና ሁሉ አሁን በቅድመ ሲሰማ ነበረ። ይህ መሆን የሌለበት ነገር ነው። መደረግ ያለበት ምንድን ነው? ከውስጥ ነው መጀመሪያ ያለብን። ምንድን ነው ችግራት? ለምሳሌ የዛሬ ሀያ አመት፣ ሀያ አምስት አመት እቺ ሀገር ይሄድ ደርሳ ልናያት ነው የምንፈልገው። ያንን ነገር ደግሞ እውን ለማድረግ ከዛሬ ጀምሮ ምንድን ነው ማድረግ ያለብን? እንዴት ነው መዘጋጀት ያለብን? በሰው ሀብት፣ በመሳሪያ፣ በእውቀት በተለያዩ መስኮች ከዛሬ ጀምሮ ምንድን ነው ማድረግ ያለብን ተብሎ ነው መኬድ ያለበት። መገንባት ያለብን ኢኮኖሚን አይደለም። የኢኮኖሚ እድገት ማለት የሕዝብ ልማት ማለት አይደለም። ሕዝብ ጠግቦ አይበላም። በአሁኑ ጊዜ ኢትዮጵያ ትንሽ ችግር ያለብን የሚበላ ነገር እየጠፋ የምግብ ዋጋ እያሻቀበ ነው ያለው። ሁለት መሰረታዊ ችግሮች ያሉብን ይሄን የሰቆቃ መመዘኛ ምለው ምለው አንደኛ፣ የዋጋ ንረቱ በጣም በጣም ከፍተኛ ነው። ሁለተኛ ደግሞ ስራ አጥነት አለ። ስለዚህ እኚህ ሁለቱ የሰቆቃ መስፈርቶች አንድ በኩል ሰው ስራ እያጣ እየደኸየ፣ ሁለተኛ ደግሞ በዛ የሚያገኘውም ገቢ በቂ መግዛት እያቃተው በጣም ትልቅ ችግር ውስጥ ያለ ሰማንያ አምስት ከመቶ የሆነ ህዝብ ዛሬም ቢሆን በግብርናና በገጠር ነው የሚኖር ነው ነው የሚባሉ። ይህን የሚያክል ህዝብ አስራ አምስት በመቶ መመገብ እንዴት ሊያቅጡ ይችላል? እና በዛ በኩል መደረግ ያለባቸው ነገሮች ከዚህ ከሀገራችን ችግሮች ነው መጀመሪያ ያለብን። እኛ የውጭ ሀገር ኢንቨስተር ፍቅር ሳይሆን ሀገር ለምቶ ህዝብ አልፎለት ከዛ በኋላ ደግሞ የተሻለ ደረጃ ላይ የምንደርስ ስለሆነ መጀመሪያ ትኩረት መስጠት ያለብን እዚህ ሀገር ምንድነው ችግራችን ያንን ችግር እንዴት አድርገን ልንቀርፎ እንችላለን የሚለውና የአንድ የሀያ የሀያ አምስት አመት ፕላን አውጥቶ በዚህን ጊዜ እዚህ መድረስ አለብን ስለዚህ በየጊዜው ምን ማድረግ አለብን ከሚለው ብንነሳ የተሻለ ውጤት ያመጣል። እኔም በሆን ይህን ነው ነው ማማጥሮ አመሰግናለሁ። ዶክተር በፍቃዱ ደግፌ። እንግዲህ ጠቅላይ ሚኒስትር አብይ ለንግድ ማህበረሰብ መሪዎች ጥያቄ የመለሱበትን ነው። እኔ ከኢትዮጵያ ሚዲያ ያገኘነውን ነው ድምጻቸውን የምናሰማችው። እዛ ላይ በጣም ብዙ ነገሮችን ያነሳሉ። የውጭ ነጋዴዎች ወደ አገር የሚገቡት ክህሎትም ገንዘብም ይዘው ነው የስራ ልምድም ሊያካፍሉ ነው። ስራ ደግሞ በስነ ስርዓት መሰራት እንዳለበትም የሚያሳዩበት ነው ይላሉ። እንደውም አልፎ ተርፎ እነዚህ የንግድ ማህበረሰብ መሪዎች አርአያ በመሆን ህዝቡንም በማስተማር በቅንነት ህዝቡን በማገልገል እውቀታቸውን በማካፈል ይረዱ ቀረጥን በመክፈል መሰረታዊ የሆኑ አንዳንድ ነገሮች ለአገሪቱ ኢኮኖሚ አለማደግ ወይንም እንደተፈለገው ያለመሆን ያበረከቱ ናቸው ብለው የተገነዘቧቸውን ለእነዚህ ለንግድ ማህበረሰብ መሪዎች ተናግረዋል። ከዛ ውጪ ግን አንዱ ትልቁ አስቸጋሪ ነገር ለአገሪቱ ሙስና ነው ብለዋል ብለዋልና እስቲ ላሰማችሁ እሱን ድምፃቸውን ደግሞ ሌላው በጣም ዛሬ መነጋገር የምፈልገው ከእናንተ ጋር የሙስና ጉዳይ ነው። ሙስና እናንተ ካላገዛችሁን በሀገር ሀብት ደግሞ እየተዘረፈ የሚቀጥልበት እድል ሰፊ ነው። በጣም ብዙ የሰለጠነ ዘመናዊ ሌባ በውስጣት ተሰግስጓል። በጣም ብዙ ሌብነት ወግ ይመስል ማለት ነው። ይህን ፋይት ማድረግ አልቻልንም። ሌቦቹ ከእኛ የተሻለ ጭንቅላት አላቸው። ከእኛ የተሻለ ባይፓስ ማድረግ ይችላሉ። በህግ ሞደርን ሌባን መያዝ እናንተ ብታግዙ፣ አውራ አውራው መስመር እየያዘ ቢሄድ ሌላው ይደነግጣል። እኔ ሌብነትን ዜሮ እንደማናደርግ አውቃለሁ። እንደ ስራ ባይወሰድ ኢትዮጵያ ውስጥ ይሄን ዋሽጦ ኮሚሽን መጠየቅ ለመንግስት ባለስልጣን እንደ መብት ባይቆጠር አትሊስት አሳፋሪ ነገር መሆኑ ቢታወቅና አልፎ አልፎ እንኳን ደብቀው ቢሆን ጥሩ ነው። አሁን ፎርማል ነው እየሆነ ያለው። ምንም አሳፋሪም አይደለም አስነዋሪም አይደለም፣ እንደ መብትም ጭምር ነው የሚቆጠረው። ይሄን ብቻችንን አንችለውም። በጣም መተጋገዝ ያለብን ይመስለኛል። ለእናንተ አደራ ማለት የምፈልገው ሙስናን ለመዋጋት ሌቦችን ቢያንስ እንዳይዳፈሩ ለማድረግ አናግዝም ብትሉ፣ ሌባ ብር አይጠግብም። ዛሬ የሰጣችሁትን ይቀበላል። መስጠት ሲያቅተው እናንተን ነው ይበላችሁ። መስጠት ሲያቅታችሁ አይለቅም በቃኝ። ትናንትና እናንተና ሰጥቶኛ ውለታ የሚባል ነገር አያውቅም። ውለታ ቢያውቅ ኖሮ በነጻ ያስተማረውን ህዝብ አይዘርፍም። መልሱ በተቻለ መጠን ሌብነት ነውር እንዲሆን በጋራ ብንሰራ ጥሩ ነው። እንደዛ ማድረግ ካልቻልንም በሁሉም ነገር ያወራ ነው፣ ወሬ ሁሉ ከንቱ ነው የሚሆነው። እንግዲህ ለግንዛቤ ያህል ነው ይሄንን የማሰማችሁ። ጉቦ አትስጡ የሚሉ ነው የሚመስለኝ። እኔ ኢኮኖሚስት አይደለሁም። የንግዱ ማህበረሰብ ምን ሊያደረግ እንደሚችል ብታብራሩ። በሌላ በኩል ደግሞ ዘመናዊ ሌባን በህግ መያዝ አይቻልም ነው የሚሉትና ታዲያ እንዴት ተደርጎ ነው መፍትሄ የሚመጣው? ምንድን ነው እናንተ የምትጠቁሙት? ፕሮፌሰር አቡ ሁለት አበይት ጉዳዮች ተነስተዋል። አንደኛው ምን አይነት የሰው ሀይል አጠቃቀም ነው ያለን የሚለው እና የካፒታል አጠቃቀም ቅድም ከተነሳው አንፃር፣ አንድ ልንመለከተው የሚገባ ምንድን ነው የሀገር ውስጥ ባለሀብት፣ የሀገር ውስጥ የተማረ መጠቀም ካልቻልን እውጭ እኮ ያለው ሰው ሀገር ውስጥ ያለውን አጋጣሚ ሀገር ውስጥ ያለውን የስራ የመስራት መመቻቸት አይቶ ነው ኢንቨስት የሚያደርገው። እና ምን አይነት የውጭ ኢንቨስተር አትራክት እናደርጋለን የሚለው የሀገር ውስጥ ኢንቨስተሮችን ማበረታታት ስንችል ነው። እዚህ ላይ ትኩረት ልንሰጠው የሚገባ አንድ ጉዳይ አለ። ለምንድን ነው ግል የንግድ ማህበረሰቡ በተለያየ ወቅት በተለያየ አጋጣሚ ጉቦ ለመስጠት የሚገደደው? ነጋደም ይሁን ሌላ ፈልጎ ጉቦ አይሰጥም። ችግር ስላለብን ያንን ችግር ለማለፍ ነው ጉቦ የሚሰጠው። ከጠቅላይ ሚኒስትሩ ምንድን ነው ችግሩ አይነት ደረጃ ላይ ደርሰናል ማለት ራሱ ለኢትዮጵያኖች በጣም አሳፋሪ ነው ጉዳይ ነው። ችግሩ ምንድን ነው? ችግር ምንድን ነው? በትንሹ ነው የሚጀምረው። መጀመሪያ ለምሳሌ እንውሰድ ቀረጥን። ቀረጥ ከተገቢው በላይ በሚሆንበት ጊዜ አገር ውስጥ አስገብቶ ለመሸጥ ሲፈልግ ያንን ቀረጥ መዝለል ይፈልጋል። እንግዲህ እዛ ጋር ተቀምጦ ቀረጥን የቀረጥን ሁኔታ ኢምፕለመንት የሚያደርግ ቢሮክራት ሀይል አለው ማለት ነው፣ ከነጋዴው ላይ። እንግዲህ እዛ ጋር የሚከፈል ነው አጀማመሩ። በኋላ ግን አሁን ብዙ ችግር ያለው ለምሳሌ መሬት ጋር በተያዘ ይሄ ነው አንድ። ኢትዮጵያ ውስጥ ኢንቨስት ለማድረግ ብዙውን ገንዘብ የሚወስደው መሬት ነው። ያንን አይነት ከባድ ኮስት ለማለፍ ሲሉ ሰዎች ያውቁታል ጉቦ መስጠት እንደማይገባቸው፣ ግን ጉቦ ሳይሰጡ የሚፈልጉትን ስራ ለመስራት ደግሞ እንደማይችሉም ያውቁታል። ያንን አጋጣሚ መስበር የሚቻለው መንግስት በየቦታው በትንሹም በትልቁም እጁን እያስገባ መቆጣጠር፣ የማያስፈልጉ ፕሮሲጀሮችን ማስቀመጥ እነኝን እነኝን እኮ ቀስ እያለ ቢለቅ በተለይ በተለይ ትልቅ የሚባሉት የጉቦ ምንጮች ምንጮችን ማድረግ ይቻላል። ፕሮፌሰር አቡ ግልጽ ለማድረግ መንግስት ቢለቅ ሲሉ ፕራይቬታይዝ ማድረግ ወይንም ለግል ነጋዴዎች የንግዱ መስክ ቢለቅ ማለት ሆኖ፣ ለምሳሌ አሁን ሀገር ውስጥ ለማስገባት ፍቃድ ከተጠየቀ ፍቃድ የሌለው ሰው ማስገባት ካልቻለ ፍቃድ ሰጪው እዚህ እንቅስቃሴ ላይ የራሱ ተጽዕኖ ማድረግ ይችላል ማለታቸው። ለፓስፖርት ፍቃድ ለማግኘት እኮ በአንድ ጊዜ ረጅም ሰልፍ ነበር። አሁን ትንሽ ቀንሷል ይመስለኛል። እና እሱ ያንን ሰልፍ ላይ ጊዜ ከማባከን እዛ ለቆመው ሰው ጉቦ ለመስጠት የሚገፋፉ ሰዎች አሉ። ሌላው አሁን ፋይል ላይ ዶክመንቴሽንን ፎልሲፋይ በማድረግ ነው ብዙ ገንዘብ ውጪ የሚቀረው ኢምፖርት ኤክስፖርት ቮይሲንግ አንደር ቮይስ ኦቨር ቮይስ በማድረግ ያቺ ክፍተቷን በየጊዜው ገንዘብ ማሸሻ አድርገው ይጠቀሙበታል። እና እሱን ለመፍታት የሚያስችለው ዋነኛው በረጅም ጊዜ ማለት ነው፣ በረጅም ጊዜ መፍታት የምንችለው መንግስት፣ ኢኮኖሚውን መርዳት ይችላል፣ ግን የኢኮኖሚ ዋናው አንቀሳቃሽ የፕራይቬት ሴክተር የግል የገበያ ሴክተሩ መሆኑን ማመን መቻል አለበት። እኛ ያለን ልማታዊ መንግስት ነውና ሁሉንም ነገር መቆጣጠር አለብን የሚል አመለካከት ተይዞ ገበያ መራሽ ኢኮኖሚ ልማት ማምጣት አይቻልም። እሺ አመሰግናለሁ ለፕሮፌሰር በፍቃዱ ደግፌ ተራውን ልስጥና እሳቸው ደግሞ እስቲ አስተያየታቸውን ያክሉበት ለምንድን ነው ሙስና ኢትዮጵያ ውስጥ የተንሰራፋው እንዴትስ መቅረፍ ይቻላል? ቀደም ሲል ወይዘሮ ትዝታ የተናገርኩት ነገር አለ። እዚህ ሀገር የህግ የበላይነት ሳይሆን የሰው የበላይነት ነው ያለ ከቀበሌ ጀምሬ ስታበቂ ከዘበኛዋ ከዘበኛ ጀምሬ ስታበቂ እስከ የቱን በምትሄጅበት ጊዜ የአንድ ሰው ውሳኔ፣ ያ ውሳኔ የሚቀለበስበት ምን መንገድ የለም። ዘበኛው አላስገባም ካለ አትገቢ። ይሄ ነው ነገሩ። ሁለሱ መጥፋት አለብ ሁሉን ነገር ለማድረግ መንገድ ያስፈልግሻል። ይሄ መሰረቱ ችግሩ በሰው በመገዛታችን ነው። ዋናው ለዚህ መፍትሄው በሕግ የሚገዛ ስርዓት መኖር አለበት። አፊ የሚቀጣበት በኃላፊነት የሚጠየቁበት ሲጎል የሚሞሉበት እና በሕግ ካልተገዛን በስተቀር በሰው አልተገዛን ድረስ እንዲያውም እኔ በሰው እስከተገዛን ድረስ የኔን መቤት ሙስና እጅግ በጣም ጠቃሚ ነገር ነው ነው የምለው። ለምን አንድ ነገር እርሶ ቢፈልጉ ገንዘብ ጉቦ ካልሰጡ በስተቀር የማያገኙ ከሆነ አያገኙትም። እስከ መጨረሻው አቤት የሚሉበት ይግባኝ የሚሉበት ስርዓት በሌለበት ሀገር መሄጃው መንገድ ጉቦ በመስጠት ብቻ ጉቦ ካልሰጠ በስተቀር አንድ ኢምፖርተር ወደ ሀገር ውስጥ እቃ አስገብቶ የጉምሩኩ ሰውዬ አልፈብልህም አልችልም ቢል የት ነው የሚሄድበት ቦታ የለት። ስለዚህ የግድ መክፈል አለበት። ወደ ውጭ የሚልከው ሰውዬ አንሰግልህም ባልሆነ ምክንያት አንጥቶ ሲያበቃ ደርድሮ በዚህ በዚህ ምክንያት አይቻልም ይለዋል። የሚሄድበት የለው። ስለዚህ መሄጃ መንገዱ ሙስና ነው። በሕግ እስካልተገዛን ድረስ፣ በሰው እስከተገዛን ድረስ እንደ ሙስና ጠቃሚ ነገር የለም። በሱ ብቻ ነው የሀገሪቱ ሞተር የኢኮኖሚውም ይሁን የሌላውም ነገር ሊዘዋወር፣ የሚያንስም ሊንቀሳቀስ የሚችለው ሙስናውን ለማፋት መዋጋት ያለብን የህግ የበላይነት እንዲሰፍን ማድረግ አለብን። አንድ ኤክስፖርተር ጉምሩክ ሄዶ ሲያበቃ ይህንን እቃ ሳልፋለሁ ሲል እንዲብን አለቃው ጋር ተሂዶ አለቃው ደግሞ ኃላፊነት ስላለበት ያንን ነገር አጣርቶ ትክክለኛው፣ መንገድ የሚሰራበት መንገድ እስካልተቀየሰ ድረስ ሙስናን ለማጥፋት አትችል። ምክንያቱም በየቦታው ያለው ጉልበተኛ እስከሆነ ድረስ ጥያቄ የሌለበት እስከሆነ ድረስ ልትሰሪና ልትኖሪ የሚችል በሙስና ብቻ ነው ነው። እሺ ጉቦኝነትን ወይንም ሙስናን መደገፋችን አይደለም። ሆኖም ግን ይህንን ችግር ልንቀርፍ የምንችለው መጀመሪያ ደረጃ የሕግ የበላይነት ያለበት ስርዓትና ሁሉም ዜጋ በግልጽነት መብቱን ግዴታውን እያወቀ የሚሰራበት ስርዓት እኮ ከተፈጠረ ማንም አምስት ሳንቲም ለሌላ ሰው ያለ ምክንያት መክፈል የሚፈልግ ሰው የለም። እና ይሄንን ልንዋጋ የምንችለው መጀመሪያ የህግ የበላይነት ያለበትን ስርዓት መመስረት እና ያንን ስርዓት መንከባከብ፣ ማሳደግ እና የሁላችንም እሴት እንዲሆን ማስቻል ነው። ይሄንን ለመጨመር ነው። እሺ በጣም ነው የማመሰግነው። እንግዲህ የህግ የበላይነት ነው ለኢኮኖሚ ልማትና ለስራ አጥነትም ለማናቸውም ፍትሐዊ የሆነ ስርዓት ነው መልሱ ነው የምትሉኝ። በጣም ነው የማመሰግነው። አንድ ጠቅላይ ሚኒስትሩን ባደረጉት ውይይት የምንመለከተው ምንድን ነው ካለፉት አርባ ዓመቶች የተመለከት ናቸው የተማረውን የማሸሽ የማሸማቀቅ አካሄዶች ተቀይረው በሀሳብ ደረጃ ሰዎች የተለያየ አመለካከትን አፍንጭተው ተመካክረው ለሀገሪቱ አዲስ ራእይ ማየት የሚችሉ ኢትዮጵያውያኖች ጋር እርስ በራሱ የተመካከረ መልስ ማውጣቱ ነው የሚሻለው ከውጭም ሞዴል ማምጣት አያስፈልገንም ኢትዮጵያዊነት እኔነት ያለው ራእይ መፍጠር እንችላለን ያንን ጉዞ ጠንክረው እንዲቀጥሉበት ጠቅላይ ሚኒስትሩ ብቻ ሳይሆን አብረው ያለው ድርጅታቸው የሚደግፏቸው ሰዎች ሁሉም ያንን እንዲያበረቷቱ እስከ መጨረሻው ፍቺ ያለው ለውጥ እና የዲሞክራሲ መሰረት መፍጠር የሚችል ለውጥ ለማምጣት እንዲችሉ ሁላችንም የራሳችንን ጥረት ማድረግ ይገባናል የሚል አመለካከት ነው ያለን። እሺ፣ ፕሮፌሰር አቡ ግርማ በጣም አመሰግናለሁ። አመሰግናለሁ። ፕሮፌሰር በፍቃዱ ደግፌ የሚያክሉት አለ? አንድ ነው እስካሁን ድረስ ብዙ ነገሮች ተነጋግረናል ግን እነህ መቋጫ የሆኑ ነገር ምንድን ነው የውጭ ጉዳይ ለውጭ ምንዛሪ ቢሆን ሌሎች ሌሎች ችግሮቻችን ኢቨንቶች ናቸው በጣም ከትልቁ ችግራችን አንጻር በምናይበት እና የትልቁ ችግራችን አንጻር በዚህ የህግ የበላይነት የማምጣቱ ነገር ነው እሱ እስካልመጣ ድረስ ለምሳሌ አሁን ክቡራቱ አብይ እንደተናገሩት ሁሉም የህብረተሰቡ ክፍል እርዳታ እገዛ ይፈልጋሉ። ልክ ነው። እርዳታና እገዛ ልንሰጣቸው ፈቃደኞች ነን። ግን የማስፈጸሚያ መንገድ ያስፈልጋል። መንገዱ እስካልተቀየሰ ድረስ የትም ልንደርስ አንችልም። የእሳቸውን ጥረት የእሳቸውን ፍላጎት እስከ ዛሬ ድረስ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሄደው ሲያበቁ ያደረጉት ንግግርና የጠየፉት መንገድ እጅግ በጣም ጠቃሚ ነው። አገሪቷንም ከችግር ሊያወጣ የሚችል ነው። ግን እንዴት አድርጎ ይሄ ነገር ስራ ላይ ይውላል የሚለውን ነገር ለመመለስ አሁንም ቢሆን የህግ የበላይነቱ የግዴታ ነው። ያንዳንዱ የመንግስትም ይሁን የግሉም ይሁን ኃላፊነቱን መብቱን አውቆ በዛ መስመር ውስጥ ለመሆን የዚህ ህግ የበላይነቱ የግዴታ መስፈን አለበት። ለመነገድም፣ ለማምረትም፣ ወደ ውጭ ለመሸጥም፣ ከውስጥም ወደ ውስጥ ለማስገባትም ይሄን ሁሉ የሚቀይር ሰውና የሚገዛ መጀመሪያ የህግ የበላይነት። እሺ፣ ሁለተኛ ወዴት ነው የምንሄደው? ለምንድን ነው የምንሄደው? አለ ነው። ለምሳሌ አሁን የትምህርቱን ነገር አቦ አንስቷል። ምንድን ነው የምንማረው? ለምንድን ነው የምንማረው? ምንም ምክንያት እኮ የለውም የምንማርበት ዝም ብለ እውቀቱ ለመሰብሰብ አይደለም እኮ መማር አለብን። አስፈላጊዎቹን ክህሎቶች አስፈላጊዎቹን ብልሃቶች፣ እኔ እንድንቀይዝ የሚያስችለን ትምህርት ነው። ምን አይነት ክህሎት እና ምን አይነት እውቀት ነው ማዳበር ያለብን? ይሄንን እኮ አንድ መጀመሪያ የምንሄድበትን ጎዳና መቀየስ ይኖርብናል። እና እዛ ውስጥ በዚህ ጊዜ ይሄ ያስፈልገናል ብለን የመውጣቱ ነገር ስለሆነ እነህ ሁለት ነገሮች ማለትም የህግ የበላይነትና አጠቃላይ የሆነ የረጅም ጊዜ ትራንክ ዓላማ አውጥቶ በዛ በዓላማ ውስጥ በየጊዜው ምዕራፍ እየተሰራለት አካሄዳችንን የምንመረምርበትና የምናስተካክልበት መንገድ መኖር አለበት። ማንብሎን እግዚአብሔር ይስጥልኝ። እሺ፣ በጣም ነው የማመሰግነው ፕሮፌሰር በፍቃዱ ደግፌ ከአዲስ አበባ፣ ፕሮፌሰር አቡ ግርማ ከቶኪዮ ጃፓን። እግዚአብሔር ይስጥልኝ ስለ ጊዜያችሁ። እኛም እግዚአብሔር ይስጥልን እግዚአብሔር ይስጥልን። እኛም በጣም እናመሰግናለን። እሺ አድማጮች፣ አሁን ወደ ምሽቱ ሁለት የሚያቀንብር ልውሰዳችሁ የሙዚቃ ቃና ሰለሞን፣ አመሰግናለ አየር መስመሩን ስለለቀክልኝ። ሰላም ሰላም ሰላም! ጤና ይስጥልኝ የተከበራቸው ሙዚቃ ቃና አድማጮች፣ በያላችሁበት ሳምንት የክብር ሰላም ታይ ድረሳችሁ። የቅዳሜ ምሽታችሁን ዘና ብላችሁ እንድታሳልፉ የተለያዩ ዜማዎችን ይዤላችሁ ቀርቢ ያለው በዛሬው የሙዚቃ ቃና ፕሮግራም ስቱዲዮ 14 ይዣቸው የገባሁት ሙዚቃዎች በአሜሪካን የቢልቦርድ የሙዚቃ ሰንጠረዥ ላይ ከመቶዎቹ ዜማዎች መካከል በተደማጭነት የበላይነትን በመያዝ ከአንደኛ እስከ አስረኛ ተርታ ያሉትን ዜማዎች ነው ገባሁት እነዚህን ምርጥ ዜማዎች እያደመጥን ነው የምንቆየው። ታዲያ ብዙ ጊዜም ሳላጠፋ በቀጥታ ወደ ዜማዎች ዜማዎቹ ልውሰዳችሁና የአስረኝነትን ደረጃ ከያዘው ዜማ ነው የምንጀምረው። ዜማው ኦል ዘ ስታርስ ይባላል። የኬንድሪክ ለማር ዜማ ነው። Bring a sword, bring a morgue, but you can't bring the truth to me. You ain't know your expectations. I don't even want your congratulations. I recognize your false confidence and calculated promises, all in your conversations. I hate people that feel entitled. Look at me crazy, cause I ain't invited you. Oh, you important, you the moral to the story. You endorsing motherfucker I don't even like you. Corrupt a man's heart with a gift. That's how you find out who you're dealing with. It's my percentage, who I'm building with I want the credit if I'm losing or I'm winning on oh my mama, that's the really በአሜሪካን ቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የአስረኝነትን ደረጃ በያዘው የኬንድሪክ ለማር ዜማ ነው የምሽት ፕሮግራማችንን የጀመርነው። ይህ ዜማ በአሁኑ ሰዓት በመታየት ላይ በሚገኘው ብላክ ፓንተር ፊልም ላይ ከተካተቱ ዜማዎች አንዱ ነው። የዘጠኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ሎካል ላይቭ የተሰኘውን ብሎክ ቦይ ጃቢ እና ድሬክ በጋራ የተጫወቱትን ዜማ እናገኛለን። Yeah. Ooh. Sis got Blah Boy. sis got blah, blah Boy. sis guy, Blah Six Blah Boy. sis got Blah Boy. Yeah, Blah Boy. On one. Sitting in the no bleed. No -bleed. on the floor oh. talking to the athlete. athlete. Might I'm so close to the guy that I can steal the stashes. Nine on one, Shelby Drive. Look alive, look alive. Came up what? on this side, now they on the what? other side. Oh well, oh. them dog, we gon' see how hard they ride. I get rats to go outside and I spit it with oh. the guy. ሉክ አላይቭ የብሎክቦይ የጄቢና የድሬክ ዜማ የዘጠኝነትን ደረጃ የያዘላቸው ሲሆን ፕሬይ ፎርሜ የተሰኘው ዘ ዊኬንድ በኬንድሪክ ለመር ታጅቡ የሚጫወተውን ዜማ እናገኛለን። ለእኔ የሚጸልይልኝ ማን ነው? ስቃይና መከራዬንስ የሚካፈል ማን ነው? ነፍሴንስ የሚያድናት ማን ነው? ፕሬይ ፎርሜ me who's gonna save me I fight the world, I fight you, I fight myself. I fight God, just tell me how many burdens left. I fight pain and hurricanes, today I wept. I'm trying to fight back, tears flood on my doorsteps. Life for living, puddles of blood in the street, shooters on top of the building, government aid in relief. Earthquake, the body drop, the ground breaks. The poor run with smoke lungs and scarred face. Who need a hero? Hero, You need a hero. Look in the mirror, there go your hero. Who on the front lines at ground zero? Hero. My heart don't skip a beat even when hard times bumps the needle. Mass destruction and mass corruption, the souls of suffering men. Clutching on deaf ears again. Rapture's coming. It's our prophecy. And if I gotta be sacrificed for the greater good, then that's what it gotta you won't be. Me. Take my pain. እኔ የሚጸልይልኝ ማን ነው? ስቃይና መከራዬንስ የሚካፈልስ ማን ነው? ነፍሴንስ የሚያድናት ማን ነው? ፕሬይ ፎር ሚ የተሰኘውን ዘ ዊኬንድ ከኬንድሬክ ለማር ጋር የተጫወተውን ዜማ ነበር ያደመጥነው። የስምንተኝነትን ደረጃ ይዟል ዜማው። በዚህ ሳምንት የሰባተኝነትን ደረጃ ወደያዘው ዜማ ስንሸጋገር ሀቫና የተሰኘውን የካሚላ ካቤሎን ዜማ እናገኛለን። በዮንግ ተግ ነው የታጀመችው I that low no Fresh that I like traffic ሀቫና የተሰኘውን በዚህ ሳምንት የሰባተኝነትን ደረጃ የያዘውን የካሚላ ካብሎን ዜማ ነበር ያደመጥነው። የስድስተኝነትን ወደያዘው ዜማ ስንሸጋገር ደግሞ ዘ ሜደል የተሰኘውን የዜድን ዜማ እናገኛለን። The cabinets are bare and I'm unaware of just how weak I didn't do this mess, got so aggressive. I know we meant all good intentions, so pull me closer, why don't you pull me close? Why don't you come on over, I can't just let you go. Oh baby, why don't you just meet me in the middle? I'm losing my mind. Just a little. So, why don't you just meet me in the middle? In the middle. and floors are wet and taps are still running dishes are broken I ada ya. mbak ያደመጥ ነው። በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ የስድስተኝነትን ደረጃ የያዘውን ዘ ሜደል የተሰኘውን የዜድን ዜማ ነበር። በአምስተኝነት ደረጃ ላይ ደግሞ ሳይኮ የተሰኘውን የፖስት ማሎንን ዜማ እናገኛለን። I'm on my like Michael, can't really trust nobody with all this jewelry on. You my roof look like a no show, got diamonds by the bolo, Don't act like you my friend when I'm rolling through my hands. Oh, you stuck in the friend zone. I time that like four five or fifth. A hundred bins inside my short tuxedo. try to stuff it all in, but it don't even fit. hey know that I've been with ever since the jay ayy i made my first million i'm like this is it ayy 34 walkthrough man we had ayy had so many bottles gave ugly girl a sip out the window of the benzo we get sent in, in the rent and i'm like whoa man my neck so damn cold diamonds when my teeth are sore Take it, I have sown a home And I can never tell you no. Know. Tell my A pick on side, call a mama belly, like Michael. Can't really trust nobody with All this chewy on you. My roof look like a no. So got diamonds by the ball. come with the tony arm off of clowns and all the balls. Oh A pick on side, call a mama belly like Michael. Can't really trust nobody with All this chewy on you. My roof look like a no. So got diamonds by the ball. Don't act like you my friend when I'm my hands they be going psycho. My body going crazy, hitting little mama. She wanna have my babies. be on the banky, chain so stanky. You should see the whip. Promise I could take your, take your Dollar riding in the old school Chevy. It's a drop top, pulling with a thot, -thot. She gon' give me top top, just one switch. I can make that, I can make that drop. Hey. በአሜሪካን የብልቦርድ ሰንጠረዥ ላይ በዚህ ሳምንት የአምስተኝነትን ደረጃ የያዘውን ሳይኮ የተሰኘውን የፖስት ማሎንን ዜማ ነበር እያደመጥ ነው። የአራተኝነትን ደረጃ የያዘው ዜማ ደግሞ ሜንት ቱ ቤ የተሰኘው የቤብ ሬክሳ ዜማ ነው። ሜንት ቱ ቤ Kick your pretty feet up on my dash. No need to go nowhere fast. Let's enjoy right here where we at. Who knows where this road is supposed to lead? We got nothing but time. Won't you ride with me, ride with me, see where this thing goes? If it's meant to be, it'll be, it'll be, baby. If it's meant to be, I don't mean to be so uptight, but my heart's been hurt a couple times by a couple guys that didn't treat me right. I ain't gonna lie. I'm tired of the fake love. Show me what you made of, boy. Make me believe. Oh, hold up, girl. Don't you know you're beautiful and it's easy to see. If it's meant to be, it'll be, it'll be. Baby, just let it be. If it's meant to be, it'll be, it'll be. Baby, just let it be. So won't you ride with me? Ride with me? If it's meant to be, it'll be, it'll be Baby, it's meant to be So come on, ride with me, ride with me See where this thing goes So come on, ride with me, ride Let it be, it is meant to be. It'll be, it'll be. On, baby, Maybe just let it be. Let's go. So, won't you ride with me? Ride ሜንቱ ቤ የቤብ ረክሳን ዜማ ነበር ያደመጥነው። ወደ ሶስተኝነት ደረጃ ስንሸጋገር ፈነስ የተሰኘውን የቡርኖ ማርስንና የካርዲቢን ዜማ እናገኛለን። እናደምጠው። How all them boys cook, cook, huh? run from dollar bills and I'll be poppin' rubber bands. ያደመጥነው ፈነስ የተሰኘውን ቡርኖ ማርስ ከካርዲቢ ጋር የተጫወተውን ዜማ ነበር። የሃቫና ግዛት ተወላጅ የሆነው የ ሰላሳ ሁለት አመቱ ድምፃዊ ቡርኖ ማርስ 24 ኬ ማጂክ የተሰኘውን ሶስተኛ አልበሙን በገበያ ላይ የዋለው ከሁለት ዓመት በፊት ሲሆን ይህ ያደመጥነው ፈነስ ፌነስ የተሰኘው ዜማው እዚህ አልበም ውስጥ የተካተተ ነበር። ዜማው ባለፈው የጥሮር መገባደጃ እንደገና ከካርዲቢ ጋር በመሆን ተጫወተው። በቢልቦርድ ሰንጠረዥ ላይ ላለፉት ሰባት ተከታታይ ሳምንታት ከሶስተኝነት ደረጃ የሚያንቀሳቅሰው ዜማ እስካሁን አልመጣም። የሁለተኝነትን ደረጃ ወደ ያዘው ዜማ ስናመራ ደግሞ ፐርፌክት የተሰኘውን የኤድ ሸረንን ዜማ እናገኛለን። የምወዳትም ፍቅረኛ፣ ሕልሜን የምትጋራ ሰው አግኝቻለሁ። ፍቅሬ፣ እጅ ለእጅ እንያያዝ። የእኔ የግሌ ሁኚ፣ እኔም የአንቺ የግልሽ እሆናለሁ ፐርፌክት For me, well, darling, just dive right in I follow my lead. Well, I found a girl beautiful and sweet. Well, I never knew you were the someone waiting for me. Cause we were just kids when we fell in. Dreams. I hope that someday we'll share our home. I found love to carry more than just my secrets. To carry love, to carry children of our own. We are still kids, but we're so in love, fighting against all. In your eyes, well, baby, I'm dancing in the dark with you between my arms, barefoot on the grass while listening to our favorite song. When I saw you in that dress, looking so beautiful. I'm don't deserve this, darling. You look perfect tonight. Ah, ah, ah, ah. No, no, no, mm -hmm. Baby, I'm dancing in the dark. Yeah, Matakalez in Alasamacho. የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ስልጣን ከተረከቡ የመጀመሪያ የውጭ ጉዟቸውን ዛሬ ወደ ጅቡቲ አድርገዋል። የጅቡቲው ፕሬዚደንት ኢስማኤል ኦማር ጌሌ ዶክተር አብይ አህመድን ጅቡቲ አምቦሌ ዓለም አቀፍ አይሮፕላን ጣቢያ ላይ ተገኝተው ተቀብለዋቸዋል። የኢትዮጵያና የጅቡቲ ግንኙነት እስከ ቤተሰባዊነት እየዘለቀ ነው ሲሉ የውጭ ጉዳይ መስሪያ ቤቱ የቃል አቀባይ አቶ መለስ ዓለም ገልጸዋል። ለቪኦኤ ማዕከላዊ ሶማሊያ ውስጥ በምትገኘው ጋልካዮ ከተማ ውስጥ አንድ አጥፍቶ ጠፊ ዛሬ ባደረሰው ፍንዳታ ቢያንስ አራት የሶማሊያ መንግስት ወታደሮችን መገደላቸውን እማኞችና ባለሥልጣናት ገለጹ። ዩናይትድ ስቴትስ ፈረንሳይና እንግሊዝ ባለፈው ሚያዚያ 6 2010 ዓ ም ሶሪያ ላይ የፈጸሙት ድብደባ ዓለም አቀፍ ሕግን የጣሰ ነው ሲሉ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከሰሱ። የሩሲያ የውጭ ጉዳይ ሚኒስትር ቅሬታቸውን የገለጹት ከቱርክና ከኢራን አቻዎቻቸው ጋር ዛሬ ሞስኮ ላይ ካደረጉት ስብሰባ በኋላ ነው። ማጠቃለያው ይኸው ነበር። ጤና ይስጥልኝ። ዜናውን ያሰማችሁ ሰሎሞን አባተ ነኝ። አንደኛ ዜማ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። የአሜሪካ ድምፅ ራዲዮ በአማርኛ ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ አበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ። የፕሮግራሙ አቀናባሪ ንጉሡ ታምሬ ነው። ነገ ሁድ ከምሽቱ ሦስት ሰዓት ላይ እንገናኛለን። ሰላም፣ ደህና ደሩ። This program has come to you from the Voice of America, Washington.